ፕሬዚደንት ባራክ ኦባማ አሁን በአፍጋኒስታን የሚገኘው ከ9000 በላይ የሆነው የዩኤስ አሜሪካ ወታደር እንደ አውሮፓውያን አቆጣጠር እስከ 2016 ማብቂያ ድረስ ጠቅልሎ ወደ ሀገሩ እንደሚመለስ ለሕዝባቸው ቃል ገብተው ነበር። ውሳኔያቸውን ያጠፉበትም ምክንያት ሲገልጹ አፍጋኒስታን አሁንም ቢሆን በሁለት እግሯ መቆም አለመቻሏ ነው ብለዋል። የአፍጋን ወታደሮች መሆን የሚገባቸውን ያህል ጠንካራ አይደሉም ወሳኝ የሆኑ አቅሞችን እየገነቡ ነው በመረጃ ደህንነት በአቪየሽን በሎጂስቲክና በቁጥጥር አቅማቸውን እየገነቡ ነው ግን አሁንም ድረስ ታሊባን በተለይም ገጠራማ አካባቢዎችን እያጠቃ ነው ስለዚህ የአፍጋን የጸጥታ ኃይሎች የበለጠ እስኪጠናከሩ ጊዜ መውሰድ ይኖርብናል የወታደሮቻቸውን የአፍጋኒስታን ቆይታ ለማራዘም ጥልቅ ውይይቶችን ከጸጥታና ደህንነት ጉዳዮች አማካሪዎቻቸው ጋር ሲወያዩ እንደቆዩም ተናግረዋል። ፕሬዝደንቱ በመግለጫቸው ስትራቴጂያችን ቀጣይነት ባለው ሁኔታ የአፍጋኒስታንን አቅም መገንባት ላይ ያተኮረ ነው። ስትራቴጂያችንን ለማሳካት ተጨማሪ ወታደር ማስፈር ነው የሚያስፈልገን ወይስ አሁን ባለው ኃይላችን ተጨማሪ ጊዜ መውሰድ ብለን ፈተሽን። ከዚያም ሁለተኛውን አማራጭ ወሰድን። ፕሬዝደንት ኦባማ የወታደሮቻቸው የአፍጋኒስታን ቆይታ ተልዕኮ የአፍጋኒስታን ወታደሮችን ማሰልጠንና በጽረ ሽብር እንቅስቃሴ ላይ መሳተፍ ብቻ እንደሆነም ገልጸዋል። አፍጋኒስታን መልሳ የአሸባሪዎች መናኸሪያ እንድትሆን እንደማይፈልጉም ተናግረዋል። አሸባሪዎች አፍጋኒስታን እንደምቹ መሸሸጊያ በመጠቀም ሀገራችንን በድጋሚ እንዲያጠቁ አልፈቅድም። የሰሜን አትላንቲክ ጦር ቃልኪዳን ድርጅት በምህጻሩ ኔቶ ፕሬዚደንት ኦባማ ወታደሮቻቸውን በአፍጋኒስታን ለማቆየት መወሰናቸውን አድንቋል። የኔቶ ዋና ፀሐፊ ጀነራል ጄንስ ስቶልተንበርግ ከሞንቴኔግሮ ባስተላለፉት መልእክት የፕሬዝደንቱ ውሳኔ የኔቶ አባል ሀገራትም ወታደሮቻቸውን በተመሳሳይ ሁኔታ በአፍጋኒስታን እንዲያቆዩ የሚያበረታታ ነው ብለዋል። ስ ይህ አስፈላጊ የሆነ ውሳኔ የኔቶ አባል ሀገራትና አጋሮች ወታደሮቻቸውን በአፍጋኒስታን እንዲያቆዩ መንገድ ጠራጊ ነው። በሚቀጥሉት ጥቂት ሳምንታት ውስጥም የኔቶ የወደፊቱ የአፍጋኒስታን ሚና እስከምን ድረስ ሊሆን ይገባል በሚለው ላይ ውሳኔ እንሰጣለን። አስራ አራት ዓመታት የፈጀው የአፍጋኒስታን ጦርነት አብቅቶ ወታደሮቻቸው ወደ ሀገራቸው ጠቅልለው እንዲገቡ ሲመኙ የቆዩት አሜሪካውያን በፕሬዝደንቱ ውሳኔ ተከፍተዋል። ከጥቂት ዓመታት በፊት በአፍጋኒስታን ካንዳሃር የሰብአዊ አገልግሎት ሲሰጡ ቆይተው ወደ ዩኤስ አሜሪካ የተመለሱት ወይዘሮ ኬቲ ኬሊ የፕሬዝደንቱ ውሳኔ የህዝብ ፍላጎትን ያላገናዘበ ነው ይላሉ። ይህ ጦርነት ምን ያህል በህዝብ ዘንድ ተቀባይነት እንደሌለው የኦባማ አስተዳደር ያውቃል። 82 በመቶ የሚሆኑት አሜሪካውያን በአፍጋኒስታን የቀጠለውን ጦርነት ይቃወማሉ። ታዲያ ጦርነቱ ማብቃት ሲገባው አሁንም እንዲቀጥል መወሰኑ አሳዝኖኛል። የፕሬዝደንቱ የዋይት ሀውስ ቆይታ እስከሚጠናቀቅበት እንደ ኤሮፓያን አቆጣጠር ጥር 2017 በአፍጋኒስታን የሚቆዩት ወታደሮች 5500 እንደሚሆኑ የተናገሩት ፕሬዝደንት ኦባማ እነዚህ ወታደሮች መቼ ወደ ሀገራቸው እንደሚመለሱ የሚወስነው ግን ቀጣዩ የሀገሪቱ ፕሬዝደንት ነው ብለዋል። ለዶችቬለ ለተጠናቀረው ዘገባ ناتنا إلوا كواشنغتون كواشنطن